ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ግንቡን እናፍርስ፣ ድልድዩንም እንገንባ ጠቅላይ ሚኒስትር ዓብይ አህመድ በቅርቡ ወዲህ ወደ ዩናይትድ ስቴትስ የሚያደርጉት ጉዞ መሪ ቃል ነው። በስልጣን ላይ ያለ ጠቅላይ ሚኒስትር ለመጀመሪያ ጊዜ ዲያስፖራውን ለማወያየት በውጭ የሚኖሩ ኢትዮጵያውያን ትውልድ ኢትዮጵያውያንን ለማወያየት እቅድ ይዞ ሲሄድ ለዚህ ስራ ብቻ ሲሄድ የመጀመሪያው ዝግጅት ከመሆኑ አንጻር ልዩ ያደርገዋል። የሰማችኋቸው ደግሞ አምባሳደር ብርቱካን አያኑ ናቸው። የጠቅላይ ሚኒስትሩን የዩናይት ስቴትስ ጉዞ ዓላማ አስመልክቶ አዲስ አበባ ላይ በዛሬው ዕለት በሰጡት ጋዜጣዊ መግለጫ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አቢይ ርዕስ እናቀርባለን። ጊዜው በአመራር ላይ የነበሩትን ኃላፊዎች በአዲስ አመራሮች የመተካት ስራ ነው የተካሄደው። ከነዚህም ውስጥ አቶ ጀማል አባሱ የፌዴራል ማረሚያ ቤቶች ዋና ዳይሬክተር ሆነው እንዲኖሩ ተሾመዋል። እንዲሁም ደግሞ ረዳት ኮሚሽነር ያረጋል አደመ፣ ኮማንደር ወንድሙ ጫላ፣ ኮማንደር ሙላቱ አለሙ እና ኮማንደር ደስታ አስመላሽ በምክክልነት ተሹመው እየሰሩ ነው የሚገኙት የአቃቤ ሕግ የህዝብ ግንኙነትና የኮሚኒኬሽንስ ጉዳዮች ዲሬክተር አቶ ተስፋዬ አለምነውን ድምጽ ነው የሰማ ነው። የዚህንም ዝርዝር በዜና መጽሔት ክፍለ ጊዜ እናቀርባለን። ሳምንታዊ ቅንብሮች ዲሞክራሲ በተግባርና ኢትዮጵያውያን በአሜሪካም በልዩ ልዩ ርዕሰ ጉዳዮች ዙሪያ ከተሰናዱ ዝግጅቶች ጋር ይጠብቋችኋል። ለሰላሳ አምስተኛው የሰሜን አሜሪካዊ የኢትዮጵያውያን ዓመታዊ የስፖርትና የባህል ፌስቲቫል ዛሬም ወደ ዳላስ እናቀናለን። እንደ አውሮፓውያን የዘመን ቀመር ዛሬ ሐምሌ አራት 2018 ነው። ዓመታዊው የነጻነት ቀን በመላዋ ዩናይት ስቴትስ በመከበር ላይ ነው። በኢትዮጵያውያን የቀን አቆጣጠር ደግሞ ረቡ ሰኔ 27 2010 ዓ ም ጤና ስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን ሌሎችም በርከት ያሉ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ ቆንጅ ይታየና አሉላ ከበደንን አቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሱ ቫስኮ ቫለሪ ጋር እስከ አራት ሰዓት አብረናችሁ እናመሻለን። የሰዓቱን የዓለም ዜና ነው የምናስቀድመው። መልካም ምሽት። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶስት ሳምንታት በኋላ ወደ ዩናይትድ ስቴትስ የሚያደርጉት ጉዞ ብቸኛ ዓላማ በዚያ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር መነጋገር መወያየት መሆኑን በአዲስ አበባ የሚንቀሳቀሰው አብይ ኮሚቴ አስታወቀ። በዋሽንግተንና በሎስ አንጀለስ የሚኖረው መድረክም ለማንኛውም ኢትዮጵያውያንና ትውልድ ኢትዮጵያዊ ክፍት መሆኑን ለዚሁ አላማ የተቋቋመው ይኸው አብይ ኮሚቴ አስታውቋል። ኮሚቴው የሰጠውን መግለጫ በምሽቱ አብይ ርዕስ እናቀርባለን። በመተማ የእርሻ ቦታ በሱዳን ታጣቂዎች የተገደሉ ኢትዮጵያውያን አስከሬን ዛሬ ወደ ቤተሰቦቻቸው መምጣቱን የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገለጡ። ጽዮን ግርማ ዝርዝሩን ይዛለች። በደቡብ ጎንደር በመተማ ከተማ አቅራቢያ በሱዳንና በኢትዮጵያ ድንበር ላይ በሚገኙ የእርሻ ቦታዎች በግብርና ስራ ላይ እያሉ ከትላንት በስቲያ ሌሊት በሱዳን ታጣቂዎች ተኩስ ተከፍቶባቸው የተገደሉ አርሶ አደሮች አስክሬኑን ማንሳት እንደቻሉና ዛሬ ማምሻውን ለቤተሰቦቻቸው መሰጠቱን በገንደውሃ ከተማ ነዋሪ የሆኑ ግለሰብ ገልጸውልናል። ማምሻውን አነጋግሬያቸው ነበር። ላቀው ሰለሞን እዛው ተቀበረ። እዛው ነው ቤቱ። እዛው ተቀብሯል። ሌሎችም በዛው ተቀብረዋል። እሱ ግን ገና አልተቀበረም። ያው ሰው እየገባ ወደ ቤት፣ ገና ወደ ቤት፣ ከበረሃ ወደ ቤት እየገባ አስክሬኑ፣ ማለት ከመኪና ላይ እየወረደ ነው። እሱ ማን ነው ስሙ የሞተው? ገብርያው ነው። በምን መጣ እዛ ድረስ? አጅቦን የመጣው በመኪና። አስክሬኑን እንዴት ለማምጣት ተቻለ? ገብተው ሱዳኖች ወደኋላ ፈጽገዋል ተብሏል። አሁን ገብቶ ያው መከላከያ ሰራዊትና ህዝቡ ገብቶ ሬሳዎች ተነስተዋል። አምስት ሬሳ ተነስተዋል። ሌሎቹ በዛው ተቀብረዋል። እሱ አሁን ገና እየገባ ነው። ወደ ቤቷ አስክሬን ነው። ሌሎቹ የት ነው የተቀበሩት? እዛው ደለሎ የሚባል አዲስ ዓለም የሚባል ቦታ አለ፣ ከተማ አለ። እዛ እርሻ ልማቱ ወደዚህ ብሎ አለ። ከተማ የዛ አካባቢ ሰዎች ነበሩ፣ እዛ ቤታቸው ዘውኑ ነው። እነዛኞች እዛ በትላንትናው ምሽት ያነጋገርናቸው ነዋሪዎችና የሆስፒታል ምንጮች በዚህ የእርሻ ቦታ ላይ ከዚህ ቀደም አልፎ አልፎ ግጭት ቢፈጠርም እንደ አሁኑ በተደራጀ መልኩ በከባድ መሳሪያ ተኩስ ተከፍቶብን አያውቅም ነበር ብለዋል። በዚህም ምክንያት የአካባቢው ነዋሪዎችና የመከላከያ ሰራዊት አባላት ከሱዳን ታጣቂዎች ጋር ውጊያ መቅጠማቸውን ገልጸው ነበር። በግጭቱም ሁለት የመከላከያ ሰራዊት አባላትን ጨምሮ ሰባት ቁስለኞች በመተማ ሆስፒታል እንደሚገኙ ነዋሪዎቹና የሆስፒታል ምንጮቻችንን ጠቅሰን የዘገብን ሲሆን ውጊያው ከተካሄደበት ቦታ አስክሬን ማንሳት እንዳልቻሉ መግለጻቸውም ይታወሳል። በጉዳዩ ላይ ከሱዳንም ሆነ ከኢትዮጵያ መንግስት የተገኘ መረጃ የለም። በኛ በእኛም በኩል ያደረግነው ጥረት አልተሳካም። ጥረታችንን እንቀጥላለን። የኤርትራ ፕሬዚደንት ኢሳያስ አፈወርቂ በተባበሩት የአረብ ኤሚሬቶች ትናንት ጉብኝት አድርገው ሲያበቁ ከአልጋብራሹ ሼክ ሞሐመድ ቢን ዛይድ ጋር ተወያይተዋል። በሁለቱ ሀገሮች መካከል ያለውን ትብብር ለማጠናከር የ ማጠናከር ላይ ያተኮረ ውይይት እንደነበረ የኤርትራ የማስታወቂያ ሚኒስቴር ገልጿል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል እንዳሉት ፕሬዚደንት ኢሳያስ ና አልጋውራሹ በወቅታዊ ክልላዊ ና ዓለም አቀፋዊ ጉዳዮች ላይም ተወያይተዋል። የአቡዳቢው አልጋውራሽ በቅርቡ በኢትዮጵያ ጉብኝት አድርገው እንደነበረ የሚታወስ ነው። የደቡብ ሱዳኑን ፕሬዚዳንት ሳልቫኪርን የስልጣን ዘመን በሶስት ተጨማሪ አመታት ለማራዘም የአገሪቱ ፓርላማ ያሳለፈውን ውሳኔ በብርቱ እንደሚያወግዝ በሪክ ማቻር የሚመራው የሱዳን ሕዝብ ነጻ አውጪ ንቅናቄ በተቃውሞ በሚባለው የሚባለው ቡድን አሳወቀ። የተቃዋሚውን የባህል የወጣቶች ማጠናከሪያ ና የስፖርት ኮሚቴ ሊቀመንበር ማናሴ ሲንዶዝን ባልደረባችን ፒተር ክሎት ያነጋግሯቸዋል። ሶሎሞን አባተ ተከታዩን ዘገባ አዘጋጅቷል። ኤስፒኤልኤምአይኦ በሚል ምሕፃር የሚታወቀው የደቡብ ሱዳኑ የሱዳን ሕዝብ ነጻ አውጪ ንቅናቄ በተቃውሞ የፕሬዚደንት ሳልቫኪርን የሥልጣን ዘመን መራዘም ዜና የሰማው ከማኅበራዊ መገናኛ እንደሆነ ነው የባሕል ኮሚቴው ሊቀመንበር የተናገሩት። እርምጃው ብለዋል የኮሚቴው ሊቀመንበር ማናሴ ዚንዶ የደቡብ ሱዳን መንግሥት ስንነጋገርበት ለቆየነው ዐይነት የሰላም ሂደት ቁርጠኝነት የሌለው መሆኑን ያመላክታል። በሌላ በኩል ግን ሂደቱ የተሳካ እንዲሆን ጁባ ላይ ያልተቋረጠ መንግሥት መኖርና የፕሬዚደንት ሳልቫኪር ሥልጣን ላይ መቆየት አስፈላጊ ናቸው ብለው የሚያምኑ እንዳሉ ፒተር ጠቅሶ ላቀረበላቸው ጥያቄ ዚንዶ ሲመልሱ፣ ሳልቫኪር የሀገሪቱን ቀውስ ሁኔታ ተጠቅመው የሥልጣን ዘመናቸው ካለቀ በኋላ እዚያው ለመቆየት በጓሮ በር ለመግባት እያደረጉ ያሉት ይህ ሕገ መንግሥታዊ አካሄድ ነው ብለውታል። የጀመሩት የሰላም ድርድርም ከፍ ወዳለ ደረጃ የተሸጋገረበት ጊዜ እንደሆነም ጠቁመዋል። ዚንዶ፣ አሁን የምንፈልገው የኪር መንግሥት ወደ ድርድሩ እንዲመለስ ነው ብለዋል። እንደ ኤስፒኤልኤም አይኦ ለምክክር አልተጋበዝንም። የማረጋግጥልህ ነገር ግን እኛ እንደማንቀበለውና የሰላም ሂደቱንም የሚያደናቅፍ መሆኑን ነው። እናም የጁባ አገዛዝ በዚህ ዕቅዱ እንዳይገፋ ጫና እንዲያሳድሩበት ለኢጋድና ለአካባቢያዊ ተቋማት ጥሪ እናሰማለን። በቀሩ አንገብጋቢ ጋቢ ጉዳዮች ላይ እንነጋገር። ለሀገሪቱ መረጋጋትን የሚያመጣላትን የብሔራዊ አንድነት የሽግግር መንግሥት እንመስርት። የብሔራዊ አንድነት የሽግግር መንግሥቱ ለሀገሪቱ የሚያስፈልጓትን ለውጦች እንዲመራና ምርጫም እንዲያዘጋጅ ፓርቲያቸው እንደሚፈልግ ማናሴ ዜንዶ አስታውቀዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ማዕከላዊ ሶማሊያ ውስጥ የሚገኝ አንድ መንደር ነዋሪዎችና ልጆቻቸውን ለተዋጊነት ሊመለምሏቸው በሞከሩ የአልሸባብ ታጣቂዎች መካከል ግጭት ተነስቶ ቢያንስ 15 ሰው መሞቱ ተገለጠ። በማዕከላዊ ጋልሙዱ ክፍለ ሀገር በሚገኘው መንደር በተፈጠረው ግጭት አስር ታጣቂዎችና ከመንደሩ ነዋሪዎች ደግሞ አምስት ሰዎች እንደሞቱ ነው የአካባቢው ምንጮች የገለጹት። አንድ ነዋሪ ለቪኦኤ የሶማልኛ አገልግሎት እንደገለጸው አልሸባቦቹ ከሁለት ቀናት በፊት ወደ መንደሩ ሄደው ሽማግሌዎችን ተዋጊ እንድንመለምል እርዱን እንዳሏቸውና መንደርተኛው አንድ ላይ ሆኖ ልጆቻችንን አንሰጥም ብሎ ተዋጊዎቹ ገብተው መንደሩን መቆጣጠራቸውን ገልጸዋል። ዚቲኢ በእንግሊዘኛው ምሕጻረ ቃል የሚጠራው የቻይናው ግዙፍ የቴሌኮሚኒኬሽን ኩባንያ ዩናይት ስቴትስ ውስጥ ከሚሰራቸው አንዳንዶቹ የንግድ ስራዎች እንዲቀጥሉ ፕሬዚዳንት ዶናልድ ትራምፕ መፍቀዳቸው ተሰማ። ዩናይት ስቴትስ በጣለችበት ማዕቀብ ምክንያት ሊዘጋ ተቃርቦ የነበረው ኩባንያ ሙሉ ስራውን ለመቀጠል እየሞከረ ባለበት በአሁኑ ወቅት ነው። አሁን ያሉትን ስራዎቹን እስከ ወሩ መጨረሻ ድረስ እንዲቀጥል የተፈቀደለት ዚቲኢ ከፍተኛ ስራ አስኪያጆቹን በማባረርና የስራ አስኪያጆች ቦርዱን በመቀየር ስራውን ለመቀጠል ከተቀመጡለት ቅድመ ሁኔታዎች አንዱ የሆነውን አሟልተዋል ነው የተባለው። ድርጅቱ አንድ ቢሊዮን ዶላር መቀጮ መክፈልና ወደፊት ደግሞ መቀጮ መክፈል ቢያስፈልግ ወጪ የሚሆን አራት መቶ ሚሊዮን ዶላር ማስያዝ አለበት። ኩባንያው ከዩናይት ስቴትስ እቃ እንዳይገዛም በንግድ ሚኒስቴር ታግዷል። አንድ የትራምፕ አስተዳደር ባለስልጣን እንዳሉት የቻይናው የቴሌፎን ኩባንያ በዩናይት ስቴትስ የተሰሩ እቃዎችን የሚያስገባ የሚሰራቸውን የቴሌኮሙኒኬሽን ምርቶችም አሜሪካ ማዕቀብ ስር ላሉ እንደ ኢራንና ሰሜን ኮሪያ ለመሳሰሉ ሀገሮች ሲሸጥ እጅ ከፍንጅ ተይዟል። የቀድሞ የማሌዥያ ጠቅላይ ሚኒስትር ናጂብ ራዛክ አይኤምዲቢ ከተባለ የመንግስት ኢንቨስትመንት ኩባንያ ተመዝብሯል ከተባለው የብዙ ቢሊዮን ዶላር ምዝበራ ቅሌት በተያያዘ ክስ ተመስርቶባቸዋል። የ60 ዓመቱ ናጂብ ትናንት ከመኖሪያ ቤታቸው በመንግስቱ የጸረ ሙስና ፖሊሶች ከተወሰዱ በኋላ በሁለት የእምነት ማጉደል እና በአንድ የሙስና ወንጀል ክሶች ተመስርተውባቸዋል። የቀድሞው ጠቅላይ ሚኒስትር የድርጅቱ አካል ከነበረው ኤስአርሲ ኢንተርናሽናል ኩባንያ አስር ነጥብ አራት ቢሊዮን ዶላር ስርቀው ወደ ኪሳቸው ከተዋል ተብለው ነው የተወነጀሉት። እኔ ይህን አላረኩም ብለዋል። የቀድሞ ጠቅላይ ሚኒስትር በ ሁለት መቶ ሀምሳ ሺህ ዶላር አስይዘው ፓስፖርቶቻቸውን አስረክበው በዋስትና ተለቀዋል። በመጨረሻም የእስላማዊ መንግስት ቡድን የአይኤስ መሪ የአቡበከር አልባግዳዲ ወንድ ልጅ ምዕራብ ሶሪያዋ ሆምስ ከተማ በአጥፍቶ ጠፊ ተልእኮ ላይ እንዳለ ሞቷል፣ የሚሉ ዘገባዎች እየወጡ ነው። የአይኤስ የዜና አውታር አልናሽሪ የአልባግዳዲ ልጅ ሁዴይፋ አልበድሪ ነው የተባለ የአንድ ወጣት ፎቶ አውጥቷል። ልጁ ሆምስ ውስጥ ከሩሲያና ና ከሶሪያ መንግስት ኃይሎች ጋር ሲዋጋ ሞቷል ነው ያለው የዜና አውታር። የዩናይትድ ስቴትስ የጦር ሰራዊት ዘገባውን አይተናል፣ ዳሩ ግን የአልባግዳዲ ልጅ ለመሆኑ ማረጋገጫ ለመስጠት አይቻለንም ብሏል። አድማጮች ለዚህ ሰዓት ያለን ዜና በዚሁ ያበቃል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና ቆንጅት ታየ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን የዕለቱ አብይ ርዕስ ጠቅላይ ሚኒስትር አብይ አህመድ ከሶስት ሳምንታት በኋላ ወዲህ ወደ ዩናይት ስቴትስ የሚያደርጉት ጉዞ ብቸኛው ዓላማ በዚህ ከሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር መነጋገር፣ መወያየት መሆኑን በአዲስ አበባ የሚንቀሳቀሰው አብይ ኮሚቴ አስታወቀ ይላል። ቀጣዩ የዕለቱ አቢይ ርዕስ በዋሽንግተንና በሎስ አንጀለስ በሚኖረው መድረክም ለማንኛውም ኢትዮጵያውያንና ትውልድ ኢትዮጵያውያን ክፍት መሆኑን ለዚሁ ዓላማ የተቋቋመው ይኸው አብይ ኮሚቴ አመልክቷል። አብይ ኮሚቴው የሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶስት ሳምንታት በኋላ ወደ ዩናይትድ ስቴትስ የሚያደርጉት ጉዞ ብቸኛ ዓላማ በዚያ ከሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር መነጋገር መወያየት መሆኑን በአዲስ አበባ የሚንቀሳቀሰው አብይ ኮሚቴ አስታወቀ። በዋሽንግተንና በሎስ አንጀለስ የሚኖረው መድረክም ለማንኛውም ኢትዮጵያዊና ትውልደ ኢትዮጵያዊ ክፍት መሆኑን ለዚሁ ዓላማ የተቋቋመው ይሄው አብይ ኮሚቴ አስታውቋል። አብይ ኮሚቴው የሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንዶፊንትሮ ናውት ዘፉል ስቶሪ ቴክስት በዘጠኙም የአገሪቱ ክልሎች በአካል በመገኘት ከኢትዮጵያውያን ጋር የተወያዩት የጠቅላይ ሚኒስትር ዶክተር አብይ አህመድ ቀጣይ መዳረሻ ዩናይትድ ስቴትስ ናት። ይህንን ጉዞ ለማስተባበር የተቋቋመው በውጭ ጉዳይ ሚኒስትር ዴታ አምባሳደር ብርቱካን አያኖ የሚመራውና ና ታዋቂ ሰዎች በበጎ ፈቃደኝነት እየተሳተፉበት ያለው ኮሚቴ ዛሬ መግለጫ ሰጥቷል። ወደ ሶስት ሚሊዮን የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለያዩ ሀጉራት እንደሚኖሩ አምባሳደር ብርቱካን አስታውሰዋል። ከእነዚህ ውስጥ ወደ አንድ ሚሊዮን የሚሆኑት በሰሜን አሜሪካ እንደሚኖሩም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ጉብኝት ከዩናይትድ ስቴትስ ባለሥልጣናት ጋር ለመወያየት ቀጠሮ አልያዙም አምባሳደር ብርቱካን እንደገለጹት እንደ ኢትዮጵያ አቆጣጠር ከሐምሌ 19 ጀምሮ የሚያደርጉት ጉብኝት ብቸኛ ትኩረትም እነዚህ ኢትዮጵያውያንና ትውልደ ኢትዮጵያውያን መሆናቸውን ነው ከስካሁኑ የተለየ በማለት ያብራሩት። በእርግጥ የተለያዩ መንግስት ባለስልጣናት ለስራ ጉዳይ ወደ የተለያዩ ሀገራት ሲሄዱም ሆነ በጠቅላይ ሚኒስትር የሚመራ ልኡካን ቡድን በተለያየ ሀገር ሲሄዱ በጎንዮሽ ኢትዮጵያውያኖችን፣ ትውልደ ኢትዮጵያውያኖችን እያገኙ የሚመጡበት ሁኔታ አለ። የአሁኑን ልዩ የሚያደርገው ግን በስልጣን ላይ ያለ ጠቅላይ ሚኒስትር ለመጀመሪያ ጊዜ ዲያስፖራውን ለማወያየት በውጭ የሚኖሩ ኢትዮጵያውያን ትውልድ ኢትዮጵያውያንን ለማወያየት እቅድ ይዞ ሲሄድ፣ ለዚህ ስራ ብቻ ሲሄድ የመጀመሪያው ዝግጅት ከመሆኑ አንጻር ልዩ ያደርገዋል። በዚህ ፕሮግራም ላይ ቅድም እንደተገለጸው በዙም ባነሩ ላይ እንደምታዩት በሚል መሪ ቃር የተዘጋጀ ፕሮግራም ነው። ይህንም ፕሮግራም ለማሳካት በሀገር ቤት አብይ ኮሚቴ ተዋቅሯል። ቅድም እንደተገለጸው በበጎ ፈቃደኛ የዚህ ለውጥ ያገባናል የሚሉ ኢትዮጵያውያን የተሳተፉበት ኮሚቴ ነው ያለው። ከሐምሌ 19 2010 ጀምሮ በዩናይትድ ስቴትስ ቆይታ የሚያደርጉት የጠቅላይ ሚኒስትር ዶክተር አብይ አህመድ ዋነኛ ፕሮግራሞች ሐምሌ 21 በዋሽንግተን፣ ሐምሌ 22 ደግሞ በሎስ አንጀለስ ከበርካታ ሕዝብ ጋር የሚገናኙባቸው መድረኮች መሆናቸውንም አምባሳደር ብርቱካን አብራርተዋል። እንግዲህ እነዚህ መድረኮች ስናዘጋጅ፣ ሁላችሁም እንደምታውቁት አዲሱ ለውጥ በክቡር ጠቅላይ ሚኒስትራችን ዶክተር አብይ የሚመራውን ለውጥ የሚደግፉ ዲያስፖራ አባላት በየሀገራቱ የድጋፍ ሰልፍ እያስተባበሩ ያሉበት ሁኔታ አለ። እንዲሁም ደግሞ ጠቅላይ ሚኒስትሩ ለማግኘት መድረክ የማዘጋጀትና ጉጉቶች እየታዩ ነው ያሉት። ካለን ጊዜ አንጻር ግን ሁሉ ቦታ መድረስ ስለማይቻል እኛ በተለያዩ አህጉራት ወደ ሶስት ሚሊዮን የሚጠጉ ኢትዮጵያውያን ትውልድ ኢትዮጵያውያን ይኖራሉ። ከዛ ውስጥ አንድ ሚሊዮን የሚጠጋው ኖርዝ አሜሪካ ነው የሚኖረው። ስለዚህ ዋሽንግተንና ሎስ አንጀለስ ላይ የሚደረገው በጠቅላይ ሚኒስትሩ የሚመራው ውይይት ወይም እሳቸውና በእሳቸው ጋር የሚሄዱ ከፍተኛ ልኡካን ቡድን የሚተላለፈው መልእክት ዋሽንግተንና አካባቢ ወይም ሎስ አንጀለስና አካባቢ ብቻ ለሚገኙት ወይም ደግሞ ኖርዝ አሜሪካ ለሚገኙት ብቻ ሳይሆን በመላው ዓለም በተለያዩ አህጉራት ላሉ ኢትዮጵያውያን የሚተላለፍ መልእክት ተደርጎ ይወሰዳል። ከዚህ አንጻር መጠነ ሰፊ ዝግጅቶች እየተካሄዱ ነው ያሉት። በመጀመሪያ ዋሽንግተን ላይ ጁላይ 28 ወይም ደግሞ ሐምሌ 21 በዋሽንግተን ዲሲ ሰፊ ከኢትዮጵያንና ትውልድ ኢትዮጵያን ጋር የሚካሄደው ስብሰባ ይካሄዳል። በማግስቱ ጁላይ 29 ወይም ደግሞ ሐምሌ 22 ወደ ሎስ አንጀለስ በመጓዝ እዛው አንድ መድረክ ይዘጋጃል። እነዚህን ሁለት ቦታዎች ስንመርጥ ምስራቁ አካባቢ ያለው በሚቀርበው ቦታ ምዕራቡ አካባቢ ያለውን በሚቀርበው ቦታ እና ማዕከል ላይ ያሉት ደግሞ መርጠው ወደሚፈልጉት ቦታ ላይ ተሳትፎ እንዲያደርጉ ታስቦ የተዘጋጀ ወይም የተመረጡ ከተሞች ናቸው። እዚህ ስብሰባ ላይ ማንኛውም ስብሰባው ላይ ለመገኘት የሚፈልግ ኢትዮጵያዊ ትውልድ ኢትዮጵያዊ ተሳታፊ ይሆናል። የምንመርጠው የምንለየው ኢትዮጵያዊና ትውልድ ኢትዮጵያዊ አይኖርም ማለት ነው። በአይነቱ ልዩ የሆኑ መድረኮች ናቸው የሚዘጋጁት በሁለቱም ከተሞች። አምባሳደር ብርቱካን እንዳሉት የዋሽንግተንና የሎስ አንጀለስ መድረኮች የጠቅላይ ሚኒስትሩ ብቸኛ ፕሮግራሞች አይደሉም። ጠቅላይ ሚኒስትሩ ከእነዚህ ትላልቅ መድረኮች በተጨማሪ የተለያዩ የጎንዮሽ ውይይቶች እንደሚያካሂዱም ጠቁመዋል። ከጠቅላይ ሚኒስትሩ ጋር መወያየት ለሚፈልጉ የተለያዩ የህብረተሰብ ክፍሎችና አደረጃጀቶች የታቀዱ መለስተኛ መድረኮች መኖራቸውን ያመለከቱት የጠቅላይ ሚኒስትሩን ጉዞ መነሻ በማድረግ በአዲስ አበባ የተቋቋመው ኮሚቴ ከግንቦት ወር ጀምሮ እንቅስቃሴ በማድረግ ላይ መሆኑን የገለጸው ደግሞ በዋና ጸሐፊነት እየሰራ ያለው ዲያቆን ዳንኤል ክብረት ነው። የጠቅላይ ሚኒስትሩ ጉዞ ግንቦች የሚፈርሱበትና ድልድዮች የሚገነቡበት እንደሚሆን ተስፋውን የገለጸው ዲያቆን ዳንኤል ኢትዮጵያውያን ከወዲሁ እንዲዘጋጁበትም ጥሪ አቅርቧል። ሁለቱን ቀኖች ቀድመን መናገር የፈለግ ነው። በአሜሪካን ሀገር የሚኖረው ዲያስፖራ በስራ አለም ያለ በግሉም በተለያየ ስራ ያለ ስለሆነ ፕሮግራሙን ካሁኑ መያዝ እንዲችል የስራ ፕሮግራሙን ማመቻቸት እንዲችል ትራንስፖርቱን ማመቻቸት እንዲችል ሁለቱ ቦታዎች ሐምሌ 21ና ሐምሌ 22፣ ሐምሌ 21 ዋሽንግተን ዲሲ ላይ፣ ሐምሌ 22 በሎስ አንጀለስ ከተማ ላይ ኢትዮጵያውያን ከጠቅላይ ሚኒስትሩ ጋር የሚገናኙበት ነው። ትልቅ ህዝባዊ ጉባኤ ነው። እዚያ ሀገር በስቱዲዮሞች በትልልቅ እንደ ሚሊኒየም አዳራሽ እንዳሉት አይነት ጉባኤያት ናቸው። ከሱ ጎን ለጎን ግን ከጠቅላይ ሚኒስትሩ ጋር ለመወያየት የተለያዩ ሀሳቦችን ለማንሳት በሀገራቸው ጉዳይ ተሳታፊ እንዲሆኑ የሚያስችሉ የጎንዮሽ ውይይቶች ይኖራሉ። በዋናነት ግን ብዙዎቹን ኢትዮጵያውያንና ትውልደ ኢትዮጵያውያን ሊያሳትፍ የሚችለው መድረክ ይሄ በሁለቱ ከተሞች ትልልቅ አዳራሾች የሚደረገው መድረክ ነው። አንደኛ መረጃውን ኢትዮጵያና ትውልድ ኢትዮጵያ እንዲደርሳቸው በማድረግ ሁለተኛ ነገሩን በበጎና በቀና መልኩ አይቶ እንደተባለውን በመደመር መንፈስ ተመልክቶ ትንንሽ ጉዳዮችን በመተው ለትልቁ ስዕል፣ ለትልቁ ኢትዮጵያ ለምትፈልገው ስዕል ትኩረት በመስጠት ችግሮች ሁሉ በመወያየትና በመተባበር ይፈታሉ ብሎ በማመን ከኩርፊያና ከቅሬታ ራስን አርቆ በትብብር መንፈስ በመስራት ውጤታማ የሆነ ኢትዮጵያም የምትጠቀምበት እነሱም የሚጠቀሙበት ሁላችን የምንጠቀምበት መድረኮች እንዲሆኑ በዚሁ አጋጣሚ ጥሪያችን እናስተላልፋለን። ምንም አይነት ከዚህ ጉዞ የሚቀር አካል እንዳይኖር ነው ፍላጎታችን። ማንም በምንም ምክንያት በአመለካከቱ፣ በፖለቲካዊ አቋሙ፣ በብሔሩ፣ በፆታው፣ በሃይማኖቱ በማንኛውም የቡድን መጠሪያዎች ምክንያት የሚቀር የሚተው አካል እንዳይኖር ነው። ሶስቱም ኮሚቴዎች እዚህ ያለው ማቢ ኮሚቴ፣ በሁለቱም ከተሞች የተቋቋሙ ኮሚቴዎች እየሰሩ ያሉት አዲስ አሰራር ከመሆኑ የተነሳ ምናልባት ያልተለመዱ ነገሮች እንኳ ቢከሰቱ ያንን በመነጋገር በመወያየት እየፈቱ ለትልቋ ኢትዮጵያ የምንሰራበት መድረክ ስለሆነ የሁላችንንም ጥረትና ተሳትፎ ይፈልጋል። በአሜሪካ ያለው ቅዱስ ሲኖዶስ እና በኢትዮጵያ ያለው ቅዱስ ሲኖዶስ በሚል ተለያይተው የቆዩትን በአሜሪካ ያለው ቅዱስ ሲኖዶስና በኢትዮጵያ ያለው ቅዱስ ሲኖዶስ በሚል ተለያይተው የቆዩትን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አባቶች የማስታረቅ ሂደት መጀመሩንም የኮሚቴው አባላት አስረድተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቦታው በመገኘት ለርቀ ሰላሙ ድጋፋቸውን ይሰጣሉ ብለዋል የኮሚቴው አባላት በዚሁ መግለጫቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬያው ከአዲስ አበባ የሰብአዊ መብት ጥሰትን የሚመለከቱ ጥያቄዎችን ለመመለስ የፌዴራል ማረሚያ ቤቶች አመራሮች ተነስተው በአዲስ መተካታቸውን የፌዴራል ጠቅላይ አቃቤ ህግ አስታውቋል። ጽዮን ግርማ የአቃቤ ህግ የህዝብ ግንኙነትና የኮሚኒኬሽንስ ጉዳዮች ዲሬክተር ተስፋዬ አለምነውን አነጋግራ ተከታዩን ዘግባለች። በኢትዮጵያ እስር ቤቶች ውስጥ በእስረኞች ላይ ከፍተኛ የማሰቃየት ተግባርና የመብት ጥሰት ሲፈጸም መቆየቱን አሁንም ድረስ እየተፈጸመ እንደሚገኝ ከእስር ቤቶች የሚለቀቁ እስረኞች፣ ፖለቲከኞች፣ በሀገር ውስጥ የሚገኙ የመብት ተሟጋቾችና ዓለም አቀፍ የሰብአዊ መብት ተቋማት በስፋት ድምፃቸውን ሲያሰሙበት የቆዩና እያሰሙበት ያለው ጉዳይ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ሰሞኑን ቀርበው እስር ቤቶች ውስጥ ስለ የሚፈጸሙ የማሰቃየት ተግባር እውቅና ከሰጡ በኋላ የተወሰኑ እርምጃዎች መታየት የጀመሩ ይመስላል። የፌዴራል ጠቅላይ አቃቢ ህግ የህዝብ ግንኙነትና የኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ አለም ነው። ለአሜሪካ ድምጽ ስለዚሁ ሲናገሩ በፌዴራል ማረሚያ ቤቶች የተደረገው የአመራሮች ሹምሽር ለውጥ የዚህ አካል ነው ብለዋል። የማረሚያ ቤት የአመራሮችን ለውጥ አድርገናል። ይሄ የአመራሮችን ለውጥ በምናደርገው አጠቃላይ የለውጥ ሂደት ውስጥ ህብረተሰቡ የሚያነሳቸውን ጥያቄዎች ለመመለስ እና በበርካታ ሁኔታ በተለይ ከሰብአዊ መብት አያያዝ አኳያ ከታራሚዎች አያያዝ አኳያ በተለያየ ደረጃ በሚዲያውም በህብረተሰቡም በልዩ ልዩ አግባብ ይነሳ የነበረ ችግር ስለነበረ ምላሽ መስጠት ስላለበትም እንደ መንግስት ለጊዜው በአመራር ላይ የነበሩትና ላፊዎች በአዲስ አመራሮች የመተካት ስራ ነው የተካሄደው። ከነኚህም ውስጥ አቶ ጀማል አባሱ የፌዴራል ማረሚያ ቤቶች ዋና ዳይሬክተር ሆነው ሊኖሩ ተሾመዋል። እንዲሁም ደግሞ ረዳት ኮሚሽነር ያረጋል አደመ፣ ኮማንደር ወንድሙ ጫላ፣ ኮማንደር ሙላቱ አለሙና ኮማንደር ደስታስ መላሽ በምክትልነት ተሹመው እየሰሩ ነው የሚገኙ። አለም አቀፉ የሰብአዊ መብት ተከራካሪ አምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሀ ተክሌ ድርጅታቸው በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ ባሰባሰበው ሪፖርት ዘግናኝ የሆኑ ምርመራዎች የሚፈጸሙባቸው እስር ቤቶች የተዘጋውን ማዕከላዊ ጨምሮ በኦሮሚያ በአማራ ክልል በሶማሌ በደቡብና በሌሎች ባልታወቁ እስር ቤቶች ጭምር እንደሚፈጸሙ ተናግረዋል። ለአቶ ተስፋዬ ሹም ሹሩና ለውጡ አጠቃላይ በሀገሪቱ የሚገኙ እስር ቤቶችን እንዴት እንደሚያዳርስ ጠይቂያቸው ነበር። ይሄ እንግዲህ በየደረጃው እየተገመገመ የሚመራና የሚታይ ነው የሚሆነው። የክልል ማረሚያ ቤቶች ጉዳይ የክልሎች መንግስታት ነው የሚሆነው። ይህ በፌዴራል መንግስት አስተዳደር ስር ያሉ የፌዴራል ማረሚያ ቤቶች አስተዳደር ጉዳይ ላይ ነው በአብዛኛው ጥያቄ የሚነሳ የነበረው እና መንግስትም በኮሚትመንት ደረጃ ችግሮቹን አያለሁ ብሎ ያሉትን ችግሮችን ደረጃ በደረጃ እየመረመረ በተለይ ከሰብአዊ መብት አያያዝ አኳያ ይነሱባቸዋል ተብሎ የሚነሱ ጉዳዮችን ነው እንግዲህ ትኩረት አድርጎ አሁን በመጀመሪያ ደረጃ ምላሽ የሰጠው እንዲሁም ደግሞ እንደ መንግስት ሀሳብ ላይ በነበረው ጠቃላይ ስራ አስፈጻሚ ታድሶ ሂደት ላይ ደረጃ በደረጃ የህብረተሰቡን ጥያቄ ምላሽ እንሰጣለን ብሎ በተገባው መሰረትና እንዲሁም ደግሞ ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ ለህብረተሰቡ በገቡት ቃል መሰረት በዛው አቅጣጫ ነው ጉዳዮች እየተፈጸሙ ያሉት። ይሄ ከፌዴራል መንግስቱ ሲነሳ ነው። በክልል መንግስታትም ደግሞ ከአሁን ቀደም ታራሚዎች ላይ በየደረጃው የቀርታዊ ማድረግ ሴማ አቋረጥ ለክልሎችም ሲሰራ ህግ ጥሰዋል የተባሉ አካላት ማጣራት እየተደረገባቸው እንደሚገኙና ወደ ፍትህ እንደሚቀርቡ ጠቅላይ አቃቤ ህግ አስታውቋል። በሌላ በኩል ቢያንስ ሁለት መቶ ለሚጠጉ እስረኞች ፍርድ ቤት ጥብቅና ይቆሙ የነበሩት ጠበቃ አቶ አለልይ ምህረቱ ከደንበኞቻቸው መካከል ወደ ሰላሳ ሁለት የሚደርሱት አሁንም ድረስ በእስር ቤት እንደሚገኙ ተናግረዋል። ደንበኞቻቸው ፍርድ ቤት ሲቀርቡ የደረሰባቸውን ድብደባም ይናገሩ የተጎዳ አካላቸውንም ያሳዩ ነበር ብለዋል። ለምሳሌ አካላቸውን ገልጠው ካሳዩት መካከል አስቻለው ደሴ ነው። አሁንም ገና ክሱ አልተቋረጠለትም፣ ስር ላይ ነው ያለው። እሱ አካሉን ለመግለጽ የተገደደው የሀይላንድ ውኃ በብሌያን ተንጥለው አፈላሽተውኛል በሚል መልክ ነው። ስነ ልቡናቸው በጣም ተጎድቶ ነው የሚመጡት። እነሱ አሁን እንደሚነግሩኝ ማዕከላዊ ካሳለፉት የበለጠ ማረሚያ ቤት ላይ ተመሳሳይ ሁኔታ እንደዚህ ወደ ጨለማ ቤት መላክ፣ ማስፈራራት እና የመሳሰሉት ነገሮች ስለሚደርስባቸው በስነ ልቡና የተጎዱ ናቸው አብዛኛ። በሌላ በኩል ሌሎች ጠበቆችና ከእስር የተለቀቁ እስረኞች አሁንም ድረስ ሌሎች እስረኞች በእስር እንደሚገኙ ጨለማ ቤት በሚባል ክፍልም እንዳሉ እንደሚናገሩ ጠቁመውናል። የአምነስቲው ኢንተርናሽናል የአፍሪካ ቀንድ ተከራካሪው አቶ ፍሰሃ ተክሌ ይህንን ተግባር የፈጸሙ ሰዎች ለፍርድ ሊቀርቡ ይገባል፣ ስርዓቱ ላይ ያለውን ግድፈት ሊስተካከል እና ከዚህ በኋላ የማሰቃየት ተግባር በኢትዮጵያ እንዳይፈጸም መጠባበቂያ ሕግ ሊኖር ይገባል ሲሉ ድርጅታቸው በዚህ ላይ ያለውን አቋም አስታውቀዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ ን ለዘገባዋ እናመሰግናለን። ተከታዩም የመጽሔት ርዕስ አድማጮች እዚያው አዲስ አበባ ያቆየናል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሙስሊም ማህበረሰብ መሪዎችን አነጋግረዋል። ላለፉት ዓመታት የተከሰቱ ችግሮች እንዲፈቱ ወይም ለመፍታት የሚያስችል ሀሳብ እንዲያቀርብ ዘጠኝ አባላት ያሉት አንድ ኮሚቴም ተቋቁሟል። የኮሚቴውን ስራ በሚያደናቅፍ ማንኛውም የመንግስት አካል ላይም የማያዳግም እርምጃ እንዲወሰድ ጠቅላይ ሚኒስትሩ ማረጋገጣቸው ተሰማ ይለናል። መለስካቸው አምሃ በተከታዩ ዘገባው በዚህ ውይይት አንዱ ዋና ባለድርሻ ሆኖ የቀረበው የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ ቃል አቀባይ አቶ አህመዲን ጀበል ለአሜሪካ ድምፅ እንዳስታወቁት ጠቅላይ ሚኒስትሩ ሁለቱንም የኢትዮጵያ ህዝበ ሙስሊምን እንወክላለን የሚሉትን አካላት አነጋግረዋል። በፊት ለየብቻ በኋላ ደግሞ በአንድነት ሰብስበዋቸዋል። ጠቅላይ ሚኒስትሩ ለኢትዮጵያ እስልምና ጉዳዮች ምክር ቤት መሪዎችም ሆነ ለኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ መንግሥት የሚሰጠው ድጋፍ የለም፣ መንግሥት የሚደግፈው የኢትዮጵያ ሙስሊም ማኅበረሰብን እንደሆነም ለሁለቱ አካላት እንዳረጋግጡላቸው አቶ አህመዲን ጀበል ተናግረዋል። አቶ አህመዲን ጀበል መፍትሄ አፈላላጊ ኮሚቴው ለጠቅላይ ሚኒስትሩ ካነሳቸው ችግሮች መካከልም ጥቂቶቹን አውስተው ነበረ። ሙስሊሙን አንድ የሚያደርጉ ነገሮች እንዳይሰሩ የማድረግ ሂደቶች እንደነበሩ ከዛም አልፎ ሙስሊሙን የመከፋፈል አንድነት ላይ እየተሰሩ የነበሩ ሳ አስራ ዘጠኝ ዘጠና ዘጠኝ ላይ ከላይ አመለካከት ያላቸው አሊሞች በጋራ አንድነት ላይ ተስማምቶ የጨረሱትን ያደናቀፈው ደህንነት መስሪያ ቤቱ ነው። ይህም በግልጽ የሚታወቅ ነው ብለን ዝርዝር ችግሮችን እና ህብረተሰቡ የፈለገውን መሪ መምረጥ አለመሻሉን ጨምሮ በስፋት አነሳን። ጠቅላይ ሚኒስትር አብይ አህመድ ሁለቱንም ወገኖች በአንድ ላይ ባነጋገሩበት ወቅት የተለያዩ የመፍትሄ ሀሳቦች መነሳታቸውንም አቶ አህመድን ለአሜሪካ ድምፅ ዘርዝረው ነበር። የተለያዩ የመፍትሄ አማራጮች ሽግግር መጅሊስ መቋቋም አለበት። አሁን ያለውን ህብረተሰቡ የማይቀበለውና በትክክለኛው መንገድም ያልተመረጠ መሆኑ በግልጽ የሚታወቅ ጉዳይ ነው። የሽግግር መጅሊስ ብለን ስንል ማን ነው የሽግግሩን የሚያቋቁመው? እንዴት ነው የሚቋቋመው? ምንም ማ እንዴት ይኖረው መሰል ሂደቶቹ ስንሄድ ሽግግር መፍትሄ ነው ወይ የሚለው ውይይት ነበረ። በመጨረሻ ግን የመጅሊስ ምርጫ ብቻን ሳይሆን ሌሎች ውስብስብ የመዋቅር ችግሮችንና ተያያዥ እንቅፋቶችን መርምሮ የመፍትሄ ሀሳብ የሚያቀርብ አካል ለመሰየም ስምምነት መደረሱን አቶ አህመድን ገልጸዋል ያለበት ኮሚቴ እንዲመረጥ ከመፍትሄ አፈላላጊ ኮሚቴ ሶስት ሰው፣ ከኢትዮጵያ እስልምና ጉዳዮች ሶስት ሰው፣ በሁለቱም ውጭ የሆኑ ሶስት ሰዎች አጠቃላይ ዘጠኝ ሰዎች ተመርጠው አጠቃላይ የኢትዮጵያ እስልምና ጉዳዮች በምን መልኩ ቢዋቀር የኢትዮጵያ ሙስሊምን ጥሩ ደረጃ ላይ ሊያደርስ ይችላል፣ ህብረተሰቡ ውስጥ ምን ይፈልጋል በሚል ባለሙያዎችን አሊሞችን፣ ህዝቡን በማወያየት ሀሳቦችን እንዲሰበስብ ከኢትዮጵያ ውጭም ያሉ የተለያዩ ሀገራት መጅልስ እንዴት ነው የተዋቀሩት የሚለውንም በማጥናት ከኢትዮጵያ ውጭ በመሄድም ጭምር የሌሎችን ሀገሮች ኤክስፒሪየንስ በማየት ጭምር መፍትሄ ላይ መስራት ጠቃሚ ነው በሚለው ሀሳብ ላይ ስምምነት ተደረሰ። የዚህ ኮሚቴ አባላትስ እነማን ናቸው? ከመጅሊስ የተመረጡት ሶስት ሰዎች ናቸው። ሙፍቲ ሀጂ ኡመር እድሪስ እና እንደዚሁም አሁን በአሁኑ ወቅት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ መሀመድ አሚን ጀማል፣ እንደዚሁም ሀጂ ከድር ሁሴን የሚባሉ ከኢትዮጵያ እስልምና ጉዳዮች ከመፍትሄ አፈላላጊ ኮሚቴ ደግሞ እስታዝ አቡበከር አህመድ፣ ካሚል ሸምሱ እና እኔ አህመዲን ጀበል ሶስታችን፣ ገለልተኛ ከተባሉት ደግሞ ሶስት ሰዎች ሼክ መሀመድ ጀማል አጎናፍር ከዚህ በፊት የአዲስ አበባ ዩኒቨርሲቲ ምክትል ፕሬዚዳንት የነበሩት ዶክተር መሐመድ ሀቢብ እንደዚሁም በአሁኑ ሰዓት ዩኒቨርሲቲ አስተማሪ የሆኑት ዶክተር እድሪስ መሐመድ እነዚህ በጋራ በመሆን ጉዳዩን አጥንተው በተለያየ አቅጣጫ መፍትሄ ይዘው እንዲያቀርቡ ነው። ለጊዜው ኮሚቴውን በመሪነት ጠቅላይ ሚኒስትሩም የሁሉም ወገን የተስማማው አጅ ኡመር እድሪስ ሙፍቲ እሳቸው ቼርማን ሆነው ኮሚቴውን እንዲመሩ ነው። የኮሚቴው ቃል አቀባይ ለአሜሪካ ድምጽ እንደገለጹት ጠቅላይ ሚኒስትሩ ከዚህ በኋላ መንግሥትና ሃይማኖት የተለያዩ መሆናቸውን፣ አንዱ በሌላው ጉዳይ ጣልቃ መግባት እንደሌለበት በሕገ መንግሥቱ በግልጽ የተደነገገውን ተግባራዊ ሊያደርጉት የተነሱ ይመስላል። ይህ ኮሚቴ ስራውን ሰርቶ መፍትሄ ሊያመጣ በሚንቀሳቀስበት ጊዜ በተለይ የእስልምና ጉዳዮችን አስመልክተው የተናገሯቸው ከእናንተ ውስጥም ከሌላም ሆኖ ያው ከደህንነት ጋር ግንኙነት በማድረግ ከፖሊስ ከተለያዩ አካላት ጋር ይሄ ኮሚቴ የሚሰራውን ስራ በማደናቀፍ ወደ ኋላ ለመመለስ የሚሞክር አካል ካለ የማያዳግም እርምጃ መንግስት ይወስድበታል። የሙስሊሙ ጉዳይ በዚህ በማያግባባ መልኩ መቋጨቱ ለመንግስትም ለሀገርም ይጠቅማል። ይሄን ማድረግ ደግሞ የእኔ ሳይሆን የእናንተም ግዴታ ነው። ይህንንም አስቡ። ያለፈውን ነገር ረስታችሁ ወደፊት ሂዱ ነው። ከወራት በፊት የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴና የኢትዮጵያ እስልምና ጉዳዮች ምክር ቤት መሪዎች እንኳን በአንድ ጠረጴዛ ዙሪያ ሊወያዩ ቀርቶ ዓይን ለዓይን የሚተያዩ አልነበሩም። የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ አባላት በቅርቡ በምህረት ከመፈታታቸው በፊት በአሸባሪነት ተወንጅለው ረዣዥም የእስር ዓመታት ተፈርዶባቸው ውህን የነበሩ መሆናቸውም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል ደግሞ በዩናይትድ ስቴትስ ቴኔሲ ክፍለ ግዛት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ኢትዮጵያ ውስጥ እየታዩ ያሉ ለውጦችን እንደሚደግፉ ያሳወቁበትን ስብሰባ ባለፈው እሁድ ማካሄዳቸውን ከአስተባባሪዎቹ አንዱ ገልጸዋል ሰሎሞን አባተ ነው ያነጋገራቸው። በዩናይትድ ስቴትስ ጥቁሮች የመብቶችና የነጻነት ተጋድሎ ውስጥ ግዙፍ ታሪክ ባላት ቴኒስ ግዛት ውስጥ የሚኖሩት ትውልደ ኢትዮጵያ ሁሉ ሰሞኑን አዲስ ዐይነት የመነቃቃት ስሜት እንዳላቸው ነው የአስተባባሪያቸው ግብረ ኃይል አባል አቶ ፀሐይ ደመቀ የነገሩኝ። አቶ ፀሐይ ናሽቪል ከተማ ውስጥ በሚገኘው ፊስክ ዩኒቨርሲቲ የኮምፒውተር ሳይንስ መምህር ናቸው። ናሽቪል ላይ ባለፈው እሁድ የተሰባሰበው በከተማይቱና በአካባቢዋ የሚኖር ሜንፊስ ከምትባለው ሌላ ግዙፍ ከተማ ሳይቀር የተጠራራ ኢትዮጵያዊና ትውልድ ኢትዮጵያ መሆኑን ገልጸውልኛል። ስብሰባው ቀድሞ አይተውት የማያውቁት ትልቅ ስብሰባ እንደነበርም ገልጸውልኛል። አቶ ፀሐይ ውይይታችን በጣም የሚያስደስት ነበረ። ግጥሞችም ነበሩ፣ ንግግር ነበር እና በሚያስደስት በጭብጨባ ቦታ ነው ያለቀው። ስብሰባው በመጨረሻ ላይ የአንድ የአቋም መግለጫ የተዘጋጀ ነበር የተነበበ ያ እንዲተላለፍልን ጠቅላይ ሚኒስትሩ በሚል በዛ ሁኔታ ነው ያለቀው። ተሰብሳቢዎቹ የቴኔሲ ትውልድ ለኢትዮጵያ በውይይታቸው ማብቂያ ላይ ባወጡት የአቋም መግለጫ ሀገሪቱ ባለፉት 28 ዓመታት ለዘመናት የኖረ ታሪኳ መካዱን ህዝቦቿን በኢትዮጵያዊነታቸውና በአንድነታቸው እንዲያፍሩና እንዲቆዝሙ ለማድረግ ሲባል በዘርና በቋንቋ ላይ የተመሠረተ የክልል ፖለቲካ ተጭኖባቸዋል ብለዋል። ኢትዮጵያዊነት እንዲኮስስ፣ ህዝቡ እርስ በርስ እንዲጨካከንና እንዲጠፋፋ፣ አንገቱን ደፍቶና ተሸማቆ እንዲኖር የሚያደርግ ግፍ ተፈጽሞበታል ይልና መግለጫቸው ብዙ ቁጥር ያለው ወገን መገደሉን፣ መታሰሩን፣ መገረፉን፣ የአካል ጉዳት የደረሰበት መሆኑን፣ መፈናቀሉን ይናገራል። ከዚያም በመነሳት ባለ አራት ነጥብ ጥያቄ አቅርበዋል። የቴኔሲ ኢትዮጵያውያንና ትውልድ ኢትዮጵያ ተሰብሳቢዎች፣ አንድ በዘርና በቋንቋ ላይ የተመሰረተ የክልል ፖለቲካ ፍጻሜ እንዲፋጠን፣ ሁለት በሁሉም የኢትዮጵያ ግዛቶች የግለሰብ መብት ተከብሮ የመደራጀት በነጻነት ከቦታ ወደ ቦታ ያለገደብ መዘዋወር በነጻነት የመኖርና የመስራት ንብረት የማፍራት መብት እንዲጠበቅ፣ ሶስት እስካሁን የተደረገውን የፖለቲካና የህሊና እስረኞች መፈታት እየደገፍን አሁንም በስር ላይ ያሉ የፖለቲካና የህሊና እስረኞች ያለ ቅድመ ሁኔታ እንዲፈቱ፣ አራት ተወዳዳሪ ፓርቲዎች ያለ ቅድመ ሁኔታ በሀገር ውስጥ ተደራጅተው ሙሉ እንቅስቃሴ የማድረግ መብታቸው እንዲረጋገጥ። ኢትዮጵያና ኢትዮጵያዊነት ለዘላለም ይኖር። እግዚአብሔር ኢትዮጵያን ይባርክ። በሰሜን አሜሪካ በቴኔሲ ግዛት የሚኖሩ ኢትዮጵያውያን፣ በብዙ የውጭ ሀገሮች የተበተኑ ኢትዮጵያውያን በተለያዩ ምክንያቶች መከፋፈልና በጥርጣሬ መተያየት ችግር ውስጥ ገብተው መቆየታቸውን አንስቼ በእርሳቸው አካባቢ ግንኙነቶቻቸው ምን እንደሚመስሉ አቶ ፀሐይ ደመቀን ጠይቂያቸው ነበር። በቴኔሲ አካባቢ በእውነቱ ጥሩ ነው ማለት ይቻላል ሬሌቲቭሊ ከሌላው አንፃር ሲመለከት፣ ቢሆንም በውስጥ የታመቀ የልዩነት ሁኔታ ተፈጥሮ ነበር። በተለይ ቤተ ክርስቲያናትን በሚመለከት ኮሚኒቲ ማህበርን በሚመለከት አሁንም ገና ብዙ ስራ መሰራት ያለበት ይመስለኛል። ህዝቡ ወደ አንድ ልብ የማቅረብ ሁኔታ ብዙዎቻችን ደግሞ ከሀገርም ከወጣን ብዙ ቆይተናል። በቅርብ የሚመጣው ሁሉ ሆዲ ብሰዋል እና አንዳንድ የሚደረጉ ነገሮችን ይቃወማል። ስብሰባ በምንጠራበት ጊዜ የሚገርም ነው ሰዎች አይመቱ አሁን የተደረገው ስብሰባ ላይ በጣም በሚገርም ሁኔታ የተስፋ ጭላንጭል ያየ ይመስላል። ህዝቡ በብዛት ነው ያየ ነው። መነቃቃት ይታያል። የመግባባት ስሜት አለ። የሚገርመው ቤተ ክርስቲያኑ እንኳን በሲኖድ የተከፋፈለው እዚህ ስብሰባ ላይ አንድ ላይ ነው የተቀመጡት። ይህም ራሱ ጥሩ ክስተት ነው። በእውነቱ የመቀራረብ ስሜት አለ። የኤርትራውያን ወንድሞቻችን አብረው ነበሩ። ስብሰባ ላይ የኤርትራ ሰንደቅ ዓላማ ከጎኑ ከኢትዮጵያ ሰንደቅ ዓላማ ጎን ነበር እና ከዛም ደግሞ የተወከለች አንድ ሴት ወጥታ በምትናገርበት ጊዜ በጣም የሚያሳዝን ና የሚያስጨበጭብ ነበር። እንግዲህ ወደ አዲስ አበባ መሄድን የሚችላለው ስራ ኢሞሽናል ነበረ እና ብዙ የመቀራረብ ሁኔታ ይታያል። ጠቅላይ ሚኒስትር አብይ አህመድ በመጪው ወር ወደ አሜሪካ ለጉብኝት ሲጓዙም ማርቲን ሉተር ኪንግን የመሰለ የመብቶች ተሟጋች ቆሞ የታገለባትን በኋላም ተመቶ የወደቀባትን ሜንፊስን እንዲያዩ ብዙ ኢትዮጵያዊ ወደሚኖርባት ናሽቪልም ጎራ ብለው እንዲያነጋግሯቸው እንደሚፈልጉ ተናግረዋል። ጠቅላይ ሚኒስትሩ ሲገቡም አይሮፕላን ጣቢያ ድረስ ሄደው የመቀበል ሐሳብ ያላቸው ብዙዎች መሆናቸውንም አቶ ፀሐይ ደመቀ ገልጸዋል። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። እስከ ምሽቱ አራት ሰዓትም ይቀጥላል። አሁን በነጻዊ ስልክ መስመራችን 2022059942 የውስጥ መስመር 14 ካደረሳችሁን አስተያየቶች ጥቂቱን ልሳቱን እንሰማለን። ሰላም የአሜሪካ ድምፅ እንደምን ናችሁ ከእስር ቤት የተፈቱ ልጆችን አፈላገሽ በምታቀርቢው መርሃ ግብር በጣም መረጥቻለሁ በጣም የሚያሳዝን ድርጊት እንደተፈጸመባቸው አስደምጠሽ አስደምጠሽናል ስለዚህ ማክሰኞ ቀን ያቀረሹ ደመቀ እና ከየ ማስጋሻ ደመቀ እና ክፍያ ለተፈራ ሁለቱም እግሮቻቸው ላይ ችግር ያለባቸው ወጣቶች እነዚህ ልጆች እንዳው ትንሽ ቀለብ የሚሆን ለመላክ ስለፈለኩ ስልካቸውን ብሰጡኝ ደስታን አርስለውም። አመሰግናለሁ። ከዚሁ ከዋሽንግተን ዲሲ ነው መደውለው። መልካም ምሽት። ታንኪዩ ኢገ የሚሉ ያሉ ስል ህዝብ ኢትዮጵያ ለሱ ነው ይቅርታ የሚጠይቁት እንጂ ህዝብ ኢትዮጵያ ለነሱ አይጠይቅም። ጠይቁልኝ ለፕራይም ሚኒስትሩም ሆነ ለማንም ሰው እንድትጠይቁልኝ አደራ አደራ በኢትዮጵያ አምላክ እንድትጠይቁልኝ። እንዴት ነው እነዚህ ክሪሚናሎቹ በሀይ ስኩል የአባይ እየተባሉ የሆኑ ሁሉ ህፃን የተጨረሰው ዝም ብሎ መግባት ይቅርታ ተደረግላቸዋል ማለት ሳይጠይቁ እነሱ የሚጠይቅ ያለ እኮ ኢትዮጵያ ማለት ነው። ኢትዮጵያ ህዝብ ነው የሚጠይቅ ያለ እነሱ እንደገ ደግመህ ግደለን ብለህ ማለት ይህ ያልሆነ ነገር ስለምሰማና የተና ደደይ እና እባካችን እንዲጣራ ይሄ ነገር እንድትነግሩኝ ይገር እነሱ ቢጠይቁ ጥሩ ነው። ጤና ይስጥልኝ። ቪኦኤዎች፣ ሰላም ለእናንተ ይሆን። ከዚህ ከዋሽንግተን ዲሲ አካባቢ ነው መደውለው አስተያየት መስጠት ፈልጌ ነበረ። በመጀመሪያ ጽዮንንና በአጠቃላይ የአሜሪካ ድምፅ የአማርኛውን ዲፓርትመንት ማመስገን እንፈልጋለው። በተከታታይ ጽዮን እያቀረበች ነው ኢትዮጵያ ውስጥ እስር ቤት እያለው የስቃይ ተፈጸመባቸውን ወገኖቻችንን አንደኛ፣ እንደዚህ ዓይነት አሰቃቂ ታሪክ ስሜቷን ተቆጣጥራ ማቅረብ በመቻሏ በጣም ላደንቃት ፈልጋለሁ። ሁለተኛ ደግሞ ይህ ነገር ለታሪክ መቀመጥ አለበት። ማን ምን እንደሰራ፣ ማን እንደዚህ ለትግሉ ዋጋ እንደከፈለ መታወቅ ስላለበት በየጊዜ ውስጥ ይህንን ነገር በማቅረቧ እጅግ ላቅ ያለ ክብር አለኝ። ገጥዝንም ለአሜሪካ ደምሰም፣ እኔ በበኩሌ ከዚህ ፊት ያቀረበችውን የጌታ አስራደን ታሪክ እና ዛሬ ደግሞ የዮናስ ጋሻውን ታሪክ ስሰማ መኪና እየነዳው ነበር። አቁሜ ለረዥም ጊዜ ማልቀስ ነበረብኝ። እነዚህን ሰዎች በእውነት ለከፈላችሁልን ዋጋ እግዚአብሔር ዋጋቸውን ይክፈል። ዶክተር አብይ እንዳለው እኛ ያለ እናንተ መኖር አንችልም፣ እናንተ ግን ያለ እኛ መኖር ትችሉ ነበረ። መጨረሻ ለደረሰባችሁ ነገር አብናለው። እግዚአብሔር እውነተኛ ዳኛ፣ ፍርድ በፍርዱ የማያዳላ እሱ ይፍረድ። አይ አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም በቅርቡ ፕሮግራሞቻችን ላይ የምታደርሱን አስተያየት እናቀርባለን፣ እናስተናግዳለን። ላኩ፣ ጻፉ፣ ደውሉልን። ቆንጆ እዚህ ግድም ዛሬ እድል የተገኘ ይመስላል እንዳለልህ ትንሽ አንድ ሁለት ዓመት ይቻላል። የዜማ ምርጫችን ዛሬ ታዲያ ዕለቱን የሚስተካከል ነው። ዛሬ ቀደም ብለን በመግቢያችን እንዳስተዋወቅ ነው የነጻነት ቀን፣ ነጻነት ቀን አራተኛው ቀን ሐምሌ በገባ አራተኛው ቀን በየአመቱ በአውሮፓውያኑ አቆጣጠር የኢንዲፔንደንስ ወይም የነፃነት ቀን ነው። ሊ ግሪንውድ ጋድ ፕሌስ ዘ ዩስ የሚለውን ሙዚቃ ነው የምረጥ ሙላቸው። Thank my lucky stars to be living here today. Cause the flag still stands for freedom, and they can't take that away. And I'm proud to be an American, where at least I know I'm free. And I won't forget the men who died, who gave to me, and I gladly stand up next to you and defend her still today. Cause there ain't no doubt I love this land. God bless the USA. From the lakes of Minnesota to the hills of Tennessee, across the plains of Texas, from sea to Sea from Detroit down to Houston and New York to LA, where there's pride in every American heart, and it's time we stand and say. American, where at least I know I'm free. And I won't forget the men who died, who gave that right to me. And I gladly stand up next to you and defend her still today. Cause there ain't no doubt I love this land. God bless the U.S.A. God bless you, ሊ ግሪንውድ የተጫወተልንን እለቱን አስታኮ የተዜመ ዜማ ነበር ያሰማናቸው። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና ቆንጂታ የነን። ሁለተኛውን አጋማሽ ስርጭታችንን ልንጀምር ነው። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር እናልፋለን። እንደ አውሮፓውያን የዘመን አቆጣጠር ሐምሌ በገባ በአራተኛው ቀን ሐምሌ አራት ሰኔ 27 በየአመቱ በዩናይት ስቴትስ የሚከበረው የነፃነት ቀን በአሜሪካውያን ልብ ውስጥ ልዩ ስፍራ አለው ይለናል ከነበረው በዘልማድ በመላ አገሪቱ የሚገኙ ዜጎች ተሰባስበው አብረው በመብላትና በመጠጣት እንዲሁም የርችት ትዕይንቶችን በመመልከት የዛሬውን ጁላይ ፎር አሜሪካ እንደ አውሮፓውያን የዘመን አቆጣጠር በ 1776 ዓ ም የተገኘችበትን ቀን ያከብራሉ። እለቱን የዩናይትድ ስቴትስን ዲሞክራሲ ዳግም ያስተጋቡበት ወይም ሲያስተጋግቡበት ቆይተዋል ይለናል ሰለሞን ክፍሌ። ከቅርብ ዓመታት ወዲህ ግን በዚህች በፖለቲካ በተከፋፈለች ሀገር ውስጥ ዲሞክራሲ ወለምታ እንደደረሰበት ጎልቶ እየታየ ነው። ሰዎችን የሚያግባቡ የጋራ መድረኮች እየራቁ ሲናገሩ በቁጣ ድምጻቸውን ከፍ አድርገው መታየታቸውም እያደገ መጥተዋል ይላል ሰለሞን። ባልደረባችን ጅም አለሆን ያጠናቀረውን ዘገባ እንዲህ አቀናብሮታል። ለዲሞክራሲ በተግባር በፎርዝ ኦፍ ጁላይ ማለትም በዛሬዋ ሰኔ 27 የነጻነት በዓል ዕለት አሜሪካውያንን ከርችት ተኩስ የበለጠ በብዛት የሚያሰባስብ ነገር የለም። አሜሪካውያን በአንድ ላይ ተሰባስበው ሀገሪቱ የተመሠረተችበትን ዲሞክራሲያዊ እሴቶች በጋራ የሚያስቡበትና የሚያንጸባርቁበትም ወቅት ነው። እነዚህን የመሳሰሉ ነጸብራቆች ባለፉት ቅርብ ቀናት ፍልሰተኞችን በተመለከተ የተቃውሞ ሰልፍ በወጡ ዜጎች በየጎዳናው ተግባር ላይ ሲውሉ ታይቷል። ሰልፎቹ በተለያዩ የሀገሪቱ አካባቢዎች ተካሂደው ብዙ ሺህ ሰዎችን አሳትፈዋል። ሌላው በሀገሪቱ የፖለቲካ መከፋፈልን አጉልቶ የሚያሳየው ጉዳይ ደግሞ በጡረታ የሚወጡትን የጠቅላይ ፍርድ ቤት ዳኛ አንቶኒ ኬነዲን ለመተካት የሚካሄደው ከፍተኛ ትግል ይሆናል። በዚህ ጉዳይ ላይ የማሳቹሴትሷን ሴናተር ኤሊዛቤት ዋረንን ጨምሮ ሁለቱም ፓርቲዎች ተጋግለው ተነስተዋል። ኤሊዛቤት ዋረን ህዝቡ ተነስቷል። ዶናልድ ትራምፕ ንጉሥ አይደሉም። ማንም ሰው በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በኩል የሚካሄደውን ሂደት ሳያልፍ የጠቅላይ ፍርድ ቤት ዳኛ መሆን አይችልም። ከቅርብ ጊዜ ወዲህ የትራምፕ ደጋፊዎችም ድምፃቸውን ከፍ አድርገው ማሰማት ብቻ ሳይሆን የዋሽንግተንን የቀድሞ አሠራር አስወግደው የአሜሪካን ታላቅነት ለመመለስ ቃል ከገቡት ፕሬዚደንት ጎን ደስታ በተሞላበት መልክ ቆመው ይታያሉ። ፕሬዚደንት ዶናልድ ትራምፕ በአንድ ወቅት ሲናገሩ ክብራችንን እንደገና እንመልሳለን፣ ያጣነውን ሥራ መልሰን ወደ ሀገራችን እናመጣለን፣ ሀብታችንን እንመልሳለን ለዚህ ታላቅ ሀገር ዜጎች ውቡን የአሜሪካ ሕልም መልሰን እናመጣለን። ይህን መሰሉ በፖለቲካ መከፋፈል ይበልጥ ተባብሶ የታየው በትራምፕ ፕሬዝደንትነት ወቅት ነው። ያ ደግሞ የሩሲያን ባለፈው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ እጅ ማስገባት የሚመረምረውን የሮበርት ሙለር ልዩ ጉባኤ ተከትሎ መምጣትን ይጨምራል። የሕዝብ አስተያየት መለኪያዎች አብዛኞቹ አሜሪካውያን የምርመራውን መካሄድ እንደሚደግፉ ያሳያሉ። እንደ ኮንግረስማን ትሬ ኮዲ ያሉ ሪፓብሊካውያን ግን ምርመራውን እንደ ከፋፋይ ይመለከቱታል። የደረሳችሁበትን አጠናቃችሁ ይህን ነገር ፈጥናችሁ ጨርሱ። ይሄ ነገር ሀገሪቱን ፈጽሞ እየበጣጠሳት ነው። በሀገሪቱ የተከሰተው የፖለቲካ መከፋፈል በእውነት እየታየ ነው እናም አንዳንዴ በዚህ ምክንያት ፍራቻ አለ፣ ይላሉ በአሜሪካን ዩኒቨርስቲ የታሪክ ምሁሩ አላን ሊችመን። ሰዎች በፖለቲካ አመለካከታቸው፣ በጾታቸው፣ በጎሳቸው፣ በሚከተሉት ሃይማኖትና በመሳሰሉት ምክንያቶች የመገለል ስሜት አድሮባቸዋል። ይህን አይነቱን ፍራቻ በዘመናዊቱ አሜሪካ ካየን በጣም ቆይተናል። የጋለፕ የህዝብ አስተያየት ሰብሳቢና አጥኚ ፍራንክ ኒውፖርት በበኩላቸው ሲናገሩ ትራምፕ የፈጠሩት የጋለ የታማኞችና ተቃዋሚዎች ስሜት እየሰፋ ለመጣው የፖለቲካ መከፋፈል ምክንያት ነው ብለዋል። ኒውፖርት ትራምፕ ራሳቸው በጣም ከፋፋይ ናቸው፣ ህዝቡም ብዙ ተከፋፍሏል። አሁን ህዝብ የሚጨነቀው ስለ መንግሥቱ ነው። ስጋቱ የሀገሪቱ ምጣኔ ሀብት ለረጅም ጊዜ ተጠናክሮ የመቆየቱ ጉዳይ ነው። ስለዚህ ትራምፕ በኢኮኖሚው እድገት ያስመዘገቡት ስኬት በሌላ በኩል በግልም ሆነ በአንድነት ትራምፕ እንዳመጡት እድገት ተተርጉሞ አይታይም። አሜሪካውያን በዛሬው ጁላይ ፎርዝ የነጻነት ቀን ብዙውን ጊዜ ፖለቲካውን ወደ ጎን ትተው የሚያከብሩት ዲሞክራሲ ነው። አሁን ግን በየቀኑ የሚታየው ከባድ የፖለቲካ መከፋፈል በዚህች የዲሞክራሲ ምሳሌ በሆነች ሀገር ሂደቱ ወለምታ ገጥሞት የጋራ መግባቢያ መድረኩን ማግኘት አስቸጋሪ የሆነ ነው። ሰለሞን ክፍሌን እናመሰግናለን ለዘገባው። አድማጮች ቀደም ብለን በመግቢያው ወደጠቆምናችሁ ሰላሳ አምስተኛው የሰሜን አሜሪካዊ የኢትዮጵያውያን ዓመታዊ የስፖርትና የባህል ፌስቲቫል ዛሬም እየተካሄደ ነው። ወደ ዳላስ እንወስዳችኋለን። ሙዚቃው ሳያሳብቅ አልቀረም። ኢትዮጵያውያን በአሜሪካ ነው ዝግጅቱ። የፕሮግራሙ አዘጋጅና አቅራቢ ታዲያ በስፍራው ይገኛል። አዲሱ አበበ በሰላሳ አምስተኛው የሰሜን አሜሪካውያን የኢትዮጵያውያን የኢትዮጵያውያን አመታዊ የስፖርትና ባህል ፌስቲቫል ላይ የሚካሄዱ ትዕይንቶችን ተከታትለዋል። የኢሃፓ አንድነት በስፍራው ከተገኙትና ስብሰባዎችን ካካሄዱት ውስጥ አንዱ ነው። ቃል አቀባዩን አቶ ሰለሞን ገብረስላሴን አወያይቶ ተከታዩን አጠናቅረዋል። ዳላስ ቴክሳስ ውስጥ ባለፈው እሁድ የተጀመረው ሰላሳ አምስተኛው በሰሜን አሜሪካ የኢትዮጵያውያን የስፖርትና የባህል ፌዴሬሽን ዓመታዊ በዓል ዛሬ አራተኛ ቀኑን ይዟል። የፌዴሬሽኑ ዋነኛ ዝግጅት በሰላሳ አንድ ቡድኖች መካከል የሚደረገው የእግር ኳስ ውድድር በመሆኑ በየቀኑ ሰባትና ስምንት ግጥሚያዎች እየተካሄዱ ከአንደኛ ዲቪዚዮን ወደ ሁለተኛ፣ ከሁለተኛ ወደ አንደኛ የሚወርዱና የሚወጡ ቡድኖች እየተለዩ መጥተዋል። ዛሬም ስምንት ግጥሚያዎች ይካሄዱና ተጣርተው ወደ ዋንጫ የሚቃረቡት ቡድኖች ማምሻውን ይለይላቸዋል። በዚህ ዓመታዊ በዓል ከስፖርቱ ሌላ ከሜዳው በስተጀርባ በተተከሉ ድንኳኖች የሚካሄዱት የንግድ እንቅስቃሴዎች፣ በየዓመቱ ኳሱን ተከትለው የሚደረጉ ልዩ ልዩ ስብሰባዎች የታዳሚውን ህዝብ ትኩረት የሚስቡ ክንውኖች መሆናቸው ይታወቃል። በስብሰባዎቹ ረገድ ብዙዎቹ ከዛሬ ጀምረው የሚካሄዱ ቢሆንም የዓመታዊ ስፖርት በዓሉን ጉዞ በየሶስት ዓመቱ መከተል ያላቋረጠው የኢህአፓ አንድነት ጉባኤ ግን ትናንት ከተወካይ አባላቱ ጋር ስብሰባውን አካሂዷል። የዘንድረው ትኩረት ዋና ዓላማ ምን ነበር? የኢህአፓ አንድነት ቃል አቀባይ አቶ ሶሎሞን ገብረስላሴን አግኝቻለሁ። አመሰግናለሁ። የዘንድሮ ዓላማዎቹም በዋነኛነት በአራት ይከፈላሉ። አንደኛው ከዚህ ቀደም እንደገለጥ ነው። በኢትዮጵያ ውስጥ አሁን እየተካሄደ ያለውን ለውጥ እንደምንደግፍ ተናግረናል። አሁንም በዚህ ጉባኤ ይሄንን ድጋፋችንን አጽንተናል። በተጨማሪ ግን ይሄ የሚካሄደው ለውጥ ጠንካራ አለት ላይ እንዲቆምና ወደ ተቋማት ሽግግር እንዲለወጥ የብሔራዊ እርቅና መግባባት ጉባኤ ከሁሉም ባለድርሻዎች ጋር ቢደረግ የበለጠ ፋይዳ ያለው እና ዴሞክራሲውን የሚያሰፋ እንደሚሆን እምነት አሳድረናል። ይህንንም አስተላልፈናል። በሁለተኛ ደረጃ ኢህአፓ ህዝባዊ ወያኔ ሀርነት ትግራይ ጋር ለረጅም ጊዜ ይተዋወቃል። በጦርነትም ተገፍቶ ከተለያዩ የኢትዮጵያ ግዛቶች እንዲወጣ የተገደደበት ሁኔታ አለ። በዚህም የፖለቲካ እስረኞቻችን፣ መዳረሻቸው ያልታወቁ አባሎቻችን እና ሌሎችም በእስር ላይ ያሉ ሁኔታቸውን በሚመለከት በተቻለ መጠን መልስ ልናገኝ የምንችልበትን መንገድ ጥረት እንድናደርግ ውሳኔ አድርገን ይህንን ግፊት እያደረግን እና ሙከራ እያደረግን ነው። በሶስተኛ ደረጃ ዋነኛ ዓላማ የነበረው ይሄን የጎሳ ፌዴራሊዝም የሚተካ አማራጭ ፌዴራላዊ አስተዳደር በኢትዮጵያ ማቅረብ አለብን እና ከሌሎች ባለድርሻዎች ጋር ለመወያያ የሚሆን ሰነድ ማዘጋጀት አለብን በሚል በዚህ የተመደቡ አባሎች ያቀረቡትን አዲስ ሀሳብ እና አዲስ አሰራር ጉባኤው ተመልክቶ ወደፊት ተሟልቶ እንዲቀርብ የሚል ውሳኔ አሳልፏል። በአራተኛ ደረጃ የተመለከት ነው። ኢህአፓ ከመጀመሪያዎቹ የፖለቲካ ፓርቲዎች አንዱ ነው። በዛም ጊዜ አብዮቱ በስልሳ ስድስት ዓመተ ምህረት ሲጀመር ያነሳናቸው ጥያቄዎች ነበሩ። ህዝባዊ መንግስት፣ የዲሞክራሲ መብቶች ያለ ገደብ፣ የብሔሮች እኩልነት፣ የኤርትራ ጥያቄ በሰላማዊ መንገድ ይፈታ፣ መሬት ላራሹ ፍትህ የተሞላ የሀብት አከፋፈል የሚሉ ጥያቄዎች እና ድህነት ወንጀል አይደለም የሚሉ ስለነበሩ ከአርባ እና ከአርባ አምስት አመታት በኋላ እነዚህ ጥያቄዎቻችን የት ላይ ናቸው የሚለውን መርምረን ተስፋ ፍንጭ አይተናል። ለዚህም እኛም በጋራ ይህንን ለውጥ ማስቀጠል አለብን። እነዚህ ጥያቄዎቻችን እና የኢትዮጵያ ህዝብ ጥያቄዎች እንዲሟሉ ብለን ወስነናል። አመሰግናለው አቶ ሶሎሞን። በየሶስት አመቱ የሚካሄደው የኢህአፓ አንድነት ጉባኤ ቀደም ያለ ጉባኤውን የዛሬ ሶስት አመት ዋሽንግተን ዲሲ ውስጥ እንዳካሄደ አቶ ሶሎሞን አስታውሰው የዘንድረው ስምንተኛ ጉባኤ እንደሆነም ገልጸውልኛል። የጉባኤው ተሳታፊዎችም ጠቅላላ አባላቱ ሳይሆኑ ከአውሮፓ፣ ከሰሜን አሜሪካ እና ከኦዥያና ማለትም ከአውስትራሊያ እና ከኒውዚላንድ የተውጣጡ ወኪሎቹ እንደሆኑ አቶ ሶሎሞን ገልጠውልኛል። አቶ ሶሎሞን አመሰግናለሁ። በድጋሚ ለማጠቃለያ ያለው አንድ ሀሳብ አንደኛ በአሁኑ ወቅት ኢትዮጵያ ውስጥ ያለው ወቅታዊ ሁኔታ በጠቅላይ ሚኒስትር አብይ አህመድ የሚካሄደው የለውጥ እንቅስቃሴ ነው። በተጨባጭ እንደው ምንም እንኳን የሆነውን ለውጥ እንደግፋለን ብትሉም በተጨባጭ ምን ምን ነጥቦች እንደተነሱና ምናልባት ደግሞ ብዙዎቹ ወደ ኢትዮጵያ ሄደው ለውጡን ለማገዝ ቁርጥ ሀሳብ እንዳደረጉ ይታወቃልና በእናንተ በኩል ወደ ኢትዮጵያ ገብቶ የመስራቱ ሁኔታ እንዴት ነው የተነሳው? እሱም ቢነግሩኝ በዚህ እናጠቃላለን። በጣም ጥሩ። ከዚህ ቀደም የነበረው የትግላችን መስመር ህዝቡን ያማከለ የትግል ስልት የሚል ነበር። አሁን በዚህ ጉባኤ ላይ እና ከዚህ ለውጥም ጋር ከድጋፍ በተጨማሪና ባሻገር የትግል ስልታችን ሙሉ በሙሉ ሰላማዊ ነው የሚል ውሳኔ አድርገናል። ይህም እንግዲህ የሰላማዊ ትግል ሊካሄድ የሚችለው ሀገር ቤት ነው እና ይሄን የትግል ለውጥ ካደረግን አባሎቻችን ከመከሩበት በኋላ የምንመክርበት ጉዳይ ይሆናል ማለት ነው። መልካም። በጣም አመሰግናለሁ አድማጮች። ሌሎች ህዝባዊ ስብሰባዎች ይቀጥላሉ። በተለይ ከዛሬ ጀምረው ብዙዎቹ ይካሄዳሉ። ለመከታተል እሞክራለሁ። በስፖርቱም በኩል ሌሎች ውድድሮች መኖራቸውን ቀደም ሲል ጠቅሻለሁ። ዋና ዋናዎቹን ደግሞ በሌላ ዝግጅቴ መለስባቸዋለሁ። ለአሁኑ በዚሁ ላብቃ። ሰላም አድማጮች። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዛሬ ዩናይትድ ስቴትስ የልደት ቀንዋን የምታከብርበት ዕለት ነው። እንደ አውሮፓ አቆጣጠር በ1776 ዓ ም 13 የብሪታንያ ቅኝ ግዛቶች ከብሪታንያ ተገንጥለው ነጻነት ያወጁበት ዕለት ነው። 13ቱ ቅኝ ግዛቶች ነጻነት ያወጁባቸው ብዙ ውስብስብ ምክንያቶች እንዳሉ ዋናው የነጻነቱን አዋጅ የቀመሩት ቶማስ ጀፈርሰን ተናግረዋል። ብዙ በደሎችና የማዋከብ ተግባሮች ይፈጸሙባቸው እንደነበርም አክለው ገልጸዋል። ቅኝ ግዛቶች ብሪታንያ ትፈጽምብን ነበር ከሚሏቸው በደሎች መካከል በምዕራብ አሊጌኒ ተራራዎች ምንም አይነት እንቅስቃሴና ሰፈራ እንዳይደረግ የሚያግደው የብሪታንያ ህግ፣ ለአመታት ያህል በተካሄደው ጦርነት የተራቆቱትን የብሪታንያ ባንኮችን ለመሙላት ሲሉ ቀረጥ እንዲከፈል መደንገጋቸው የሚሉት ይገኙባቸዋል። ከሁሉም በላይ ያስቆጣቸው ግን ለንደን ባለው የብሪታንያ መንግስት በሚወጡት በመቶዎች በሚቆጠሩ ህጎች ውስጥ የመወሰን መብት የሌላቸው መሆኑ ነው። በአብዮታዊው ጦርነት ጊዜ ይሰማ የነበረው የውክልና መብት የማይሰጥ ቀረጥ የሚለው መሪ ቃል የቅኝ ግዛቶቹን የምሬት ድምፅን በሚገባ አስተጋብቷል። ቶማስ ጀፈርሰን የነፃነቱን አዋጅ ባቀነባበሩበት ወቅት በሕዝቡ ሥልጣን መሠረት ነፃ ሀገር የሆነችው ዩናይትድ ስቴትስ ራሳቸውን ከሚያስተዳድሩት ከውጭ ሀገራት ጋር ውህደት ከሚፈጥሩትና እንደ ልባቸው በንግድ ሥራ ውስጥ ከሚገቡት የአውሮፓ ሀገሮች ጋር እኩል ትሆናለች የሚል ሐሳብ አቅርበዋል። ጄፈርሰን አያይዘውም ሁሉም ሰዎች ሲፈጠሩ እኩል ናቸው፣ ስለሆነም የመኖር የነጻነትና የመደሰት የተፈጥሮ መብት አላቸው የሚሉ ሀረጎችን አክለውበታል። እነዚህን መብቶች ማስከበር የመንግስት ኃላፊነት ነው። መንግስት ስልጣን የሚያገኘውም የሚያስተዳድራቸው ሰዎች ፈቃድ የመሆኑ ጉዳይ ወሳኝ ነው የሚልም አክለዋል። ይህ አረግና ውክልና የማይሰጥ ቀረጥ የሚለው መሪ ቃል የብሪታንያን መንግስት በቀጥታ የሚገዳደር በመሆኑ ቅኝ ገዢዎቹን አስቆጥቷል። ዛሬ ታዲያ የነጻነቱን አዋጅና መተክሎችን በማሰብ እናከብራለን። ዕለቱ የአቤታዊ ጦርነት መጀመርን መዝግቧል። ከሰባት ዓመታት ግጭት በኋላ በዩናይትድ ስቴትስ ውልደትና በአዲስ የነፃነት ዘመን ህላዌ አክትሟል። በአሁኑ ወቅት የሰዎች የእኩልነት መብትና የግለሰቦች ደስታ ብቻ የመንግስት ህጋዊ ጉዳዮች እንዲሆኑ እውቅና አግኝተዋል ሲሉ ቶማስ ጄፈርሰን አስገንዝበዋል በማለት የዕለቱ ርዕስ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች በተለያዩ ርዕሰ ጉዳዮች ዙሪያ ያተኮሩ አስተያየቶቻችሁ ደርሰውናል፣ በርካቶችም ናቸው። ታዲያ በኢትዮጵያ በተለያዩ እስር ቤቶች በስር ላይ ሳሉ እጅግ ለከፋ ስቃይና እንግልት የተዳረጉ በቅርቡ የተፈቱ እስረኞችን በአሜሪካ ድምፅ ታሪካቸው የቀረበውን ተከታትላችሁ ለመርዳት እንሻለንና አድራሻችሁን ስጡን፣ አድራሻቸውን ስጡን ስትሉ የእስረኞቹን አድራሻ የጠየቃችሁንም አድማጮች በርካቶች ናችሁ። ታዲያ አድራሻቸውን ለመስጠት የእናንተን አድራሻ ማግኘት ይፈልጋልና አድራሻችሁን በኢሜይልም ሆነ በስልክ ለአሜሪካ ድምፅ ብትልኩ ሰዎቹን ለመርዳት እንደፈቀዳችሁ ትችላላችሁ። አድማጮች ለምሽቱ የያዝነውንም በዚሁ ልናጠናቅቅ ነው። ለዛሬ የተሰናዳው የአንድ ሰዓት ፕሮግራም በዚህ ላይ ያበቃል። አስተናጋጆቻችሁ ቆንጅ ይታየና አሉላ ከበደንን አቀናባሪያችን ብርሃን አይሉ ከተተኪው የስርጭት መሀንዲስ ቫስኮ ቫለሪና ከዋና አዘጋጇ ትዝታብላቸው እንዲሁም ከተቀሩ ባልደረቦች ጋር በዚሁ እንሰናብታለን። ነገ ሀሙስ ከምሽቱ በሶስት ሰዓት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። የትግርኛ ስርጭት ይቀጥላል። አሁን በእኛ በኩል ደህናደሩ ደህናደሩ